ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ

የረቡዕ ሚያዝያ 28 2007 ዓም ዝግጅታችን ጀመረ። በሀገሪቱ ደረጃ ከሶማሌ ክልል በስተቀር እጮች አቅርበናል። ስለዚህ ለዚህ ሁሉ በሚመጥን ነገር ትልቅ የፋይናንስ አቅም ያስፈልጋል። ስለዚህ ያንን ስናቅድ ይህን ያህል ብር አቅደናል። ስራውን እየሰራን እየተሰበሰበ የሚሰራ ስራ ስለሆነ አውልክ ነው።

የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬን ድምጽ ነው የሰማ ነው። ፓርቲው ለምርጫ በበጀት ይዣዋለሁ የሚለው ገንዘብ ከተገቢ ምንጮች መገኘቱ ሊፈተሽ እንደሚችል የምርጫ ቦርድ ለሰጠው አስተያየት ከሰጡት ምላሽ ነው። ዝርዝሩ በዕለቱ አብይረስ ይቀርባል። ሊቢያ ውስጥ የሚኖሩ ኢትዮጵያውያንን ወደ ኢትዮጵያ መመለስ በሚቻልበት ጉዳይ ላይ የኢትዮጵያና የግብፅ የውጭ ጉዳይ ሚኒስትሮች ተነጋገሩ። እንዲሁም

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ከሶማሊያና ከሳኡዲ አረቢያ ጉብኝት ከጅቡቲ ፕሬዚደንት ጋር የተካሄደ ቃለ መጠይቅን የያዘ ዘገባዎችም አሉ ነው። ጤና ያስጥልን። የተከበራችሁ አድማጮች እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጅ ይታየና እኔም ሰሎሞን አባትንን በሁለተኛው የዝግጅታችን አጋማሽ በየመንና በብጥብጡ ተጠምደው ያሉ ኢትዮጵያውያንን

አግኝተን ያነጋግርንበት ፕሮግራም አለን። በሁለተኛው አጋማሽ ይሆናል የሚቀርበው ዲሞክራሲ በተግባርና አሜሪካና ሕዝቧም አሉን። ንጉሱ ታምሬ ፕሮግራማችንን ይመራል። አሁን በቅድሚያ የዓለም ዜናውን ይሆናል የምናቀርበው።

ሊቢያ ውስጥ የሚኖሩ ኢትዮጵያውያን ደህንነት ጉዳይ እጅግ አሳሳቢ መሆኑ እየተነገረ ባለበት በዚህ ወቅት ካይሮ ደርሰው የተመለሱት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም በጉዳዩ ላይ ከግብጻቻቸው ሰምሃ ሹክሪ ጋር ተነጋግረዋል። ውይይቱ ኢትዮጵያውያኑ በግብፅ በኩል ወደ ሀገራቸው በሚመለሱበት ሁኔታ ላይ ያተኮረ መሆኑም ተገልጿል። እስክንድር ፍሬው ተጨማሪ አለው።

የውጭ ጉዳይ ሚኒስትር የዶክተር ቴዎድሮስ አድሃኖም ጉብኝት ዓለም አቀፉ አሸባሪ ቡድን አይሲስ በቅርቡ በኢትዮጵያውያን ላይ ከፈጸመው አሰቃቂ ግድያ ጋር የተያያዘ መሆኑ ተመልክቷል። በዚህ አሰቃቂ ግድያ ምክንያት መውጫ አጥተው በጭንቀት ላይ እንደሚገኙ ስለሚነገረው ኢትዮጵያውያን ጉዳይ ተነጋግረው መመለሳቸውን ነው የውጭ ጉዳይ ሚኒስቴርን የጠቀሰው ሪፖርተር ጋዜጣ በዛሬው እትሙ የጻፈው። ሚኒስትሩ ባለፈው ሳምንት መጨረሻ በካይሮ ባደረጉት ቆይታ ከግብጽ የውጭ ጉዳይ ሚኒስትር ሰማሃ ሽኩሪና ከሌሎች ከፍተኛ ባለስልጣናት ጋር ተገ

በሊቢያና አካባቢው የሚገኙ ኢትዮጵያውያን በግብጽ በኩል ወደ ሀገራቸው ስለሚመለሱበት ሁኔታ ተነጋግረው ከመግባባት ላይ መድረሳቸውን ሚኒስቴር መስሪያ ቤቱ አመልክቷል። ባለስልጣናቱ ያደረጉት ውይይትና የደረሱበት ስምምነት አለመገለጹን፣ ሆኖም በቅርቡ ዜጎች ወደ ሀገራቸው የሚመለሱበት ሁኔታ ሊመቻች እንደሚችል አስረድቷል። ከሱዳን መንግስት ጋርም በትብብር እየተሰራ መሆኑንና በቤንጋዚ በኩል ወደ ሱዳን ገብተው ስለሚመለሱ ኢትዮጵያውያን ጉዳይ ጥሩ ውጤት እየተገኘ መሆኑን አመልክቷል። የአሜሪካ

የአሜሪካ ድምፅ ሬዲዮ ስልክ በመደወል ያነጋገራቸው በሊቢያ የሚኖሩ ኢትዮጵያውያን በከፍተኛ የደህንነት ስጋት ውስጥ መሆናቸውን ሲገልጹ ቆይተዋል። ከውጭ ጉዳይ ሚኒስቴር ተጨማሪ መረጃ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። እንደተሳካ ይዤ እቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ

አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሳውዲ አረቢያ በሚያደርጉት ጉብኝት የየመን በውጊያ መታመስ ለሰብአዊ

ሰብአዊ ረድኤት ለማቅረብ ሲባል እንዲገታ በቀረቡ ሀሳቦች ላይ እንደሚነጋገሩ አስታውቀዋል። ሚስተር ኬሪ ዛሬ ጅቡቲን ሲጎበኙ ዩናይትድ ስቴትስ ለየመን የ ስልሳ ስምንት ሚሊዮን ዶላር አዲስ እርዳታ እንደምትሰጥ ማሳወቃቸውን አብራቸው የተጓዘችው የውጭ ጉዳይ መስሪያ ቤት የአሜሪካ ድምፅ ዘጋቢ ፓም ዶንኪንስ ዘግባለች። ሚኒስትሩ ጅቡቲ ላይ ባደረጉት ቆይታ ከፕሬዝደንቱ ኢስማኤል ኦማር ጌሌና

ከውጭ ጉዳይ ሚኒስትሩ መሀመድ አሊ ዩሱፍ ጋር በተነጋገሩበት የየመን ብጥብጥ ሸሽተው የወጡ በመቶዎች የሚቆጠሩ አሜሪካውያንን ለመርዳት ስለሰጡት ድጋፍ አመስግነዋቸዋል። ሚስተር ኬሪ አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ስራ ላይ ሳለ ጅቡቲን ሲጎበኝ የመጀመሪያ ናቸው።

የጅቡቲ ፕሬዚደንት ኢስማኤል ኦማር ጌሌ ከአሜሪካ ድምጽ ጋር ባደረጉት ውይይት ላይ ተንተርሶ የተቀነበረ ሪፖርት ለመጽሔት ክፍለ ጊዜ አሰናድተናል። ሳኡዲ አረቢያ አምስት የውጭ ዜጎችን ከትናንት በስቲያ አንገታቸውን በመቅላት በሞት ቀጥታለች። ሰዎቹ የተወነጀሉት በግድያና በዘረፋ ወንጀሎች ነው።

ይህንን የሳዑዲ አረቢያን የቅጣት አይነት አጥብቆ የሚቃወመው አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን የሀገሪቱ አስከፊ አድራጎት አሻቅበው የታየበት ነው ብሎታል። ወትሮ በአንድ ጊዜ የሞት ቅጣት የሚፈጸምባቸው በአንድ ወይም ሁለት ሰዎች ላይ ሲሆን ቁጥራቸው እንዲህ የበዛ ፍርደኞች በአንድ ጊዜ ሲገደሉ ያሁኑ የመጀመሪያ ነው ተብሏል። የሳዑዲ አረቢያ የፕሬስ ኤጀንሲ ባወጣው ዘገባ መሠረት ቀይ ባህር ዳርቻ ላይ በምትገኘው ጅዳ ከተማ የተገደሉት ሰዎች

ሁለት የመናውያን፣ አንድ የቻድ አንድ የኤርትራና አንድ የሱዳን ዜጎች እንደነበሩ የሀገር ውስጥ ጉዳይ ሚኒስቴሩ አስታውቋል። ሁለት ሁሉም የተወነጀሉት ይቅርታ፣ ሁሉም የተወነጀሉት የንግድ ስፍራ ሲጠብቅ የነበረ አንድ ህንዳዊ የጥበቃ ሰራተኛ በመግደልና ገንዘብ ከካዝና በመዝረፍ ነበር። ሳዑዲ አረቢያ በዚህ የፈረንጅ ዓመት ባለፉት አራት ወራት ውስጥ ሰባ ስምንት ዜጎች በሆኑና በውጪ ዜጎች ላይ የሞት ቅጣት የፈጸመች ሲሆን

ባለፈው ሙሉ ዓመት ውስጥ የተገደሉት ሰዎች ቁጥር 87 እንደነበረ የፈረንሳይ የዜና ወኪል ያወጣው ስሌት ጠቁሟል። ሳዑዲ አረቢያ ባለፈው የአውሮፓ 2014 ዓ ም በዓለም ከሶስቱ የበዛ የሞት ቅጣት ፈጻሚ ሀገሮች አንዱ አድርጎ ዋና ጽህፈት ቤቱ ለንደን የሚገኘው አምነስቲ መድቧታል። በሳዑዲ አረቢያ ሸሪአ ሕግ መሠረት አደንዛዥ እጽዋትና ቅመማ ቅመምን ማስተላለፍና መነገድ፣ ሴቶችን መድፈር፣ ግድያ

እንዲሁም እምነትን መካድ፣ በትጥቅ የታጀበ ዘረፋ ማካሄድ በሞት የሚያስቀጡ ጥፋቶች ናቸው። ባለፈው መጋቢት ወር ጀርመን ዊንግስ የሚባለውን አየር መንገድ አውሮፕላን ከፈረንሳይ አልፕስ ተራሮች ጋር አጋጭቶ ሲያበቃ 150 ሰው የገደለው ረዳት አብራሪ በዚያው ቀን ቀደም ሲልም

በሌላ በረራ ላይ አድራጎቱን ሲለማመድ እንደነበረ የሚጠቁም መረጃ ማግኘታቸውን የፈረንሳይ መርማሪዎች አስታወቁ። አንድሪያስ ሉቤት ሲባል የነበረው ረዳት አብራሪ ከዱስልዶርፍ ወደ ባርሴሎና ይበር የነበረውን አውሮፕላን

በተደጋጋሚ በፍጥነት እንዲያሽቆለቁል እያደረገ እንደገና ደግሞ ሽቅብ ያነሳው ነበር ሲሉ መርማሪዎቹ ዛሬ ባወጡት ሪፖርት ጠቁመዋል። ረዳት አብራሪው አልፕስ ላይ በከሰከሰው አውሮፕላን ውስጥ እንደነበረው ሁሉ በዚህኛው የበረራ የመቆጣጠሪያ ክፍል ውስጥም ብቻውን የሆን የነበረበት አጋጣሚ እንደነበረ ነው መርማሪዎቹ ያስረዱት።

የጀርመን ባለስልጣናት መስጊዶችና ጥገኝነት ጠያቂዎች መኖሪያዎች ላይ ጥቃት የሚፈጽም የቀኝ ክንፍ ጽንፈኛ ቡድን ለማቋቋም ሲዘጋጁ አግኝተናቸዋል ያሏቸውን አራት ሰዎች በቁጥጥር ስር መዋላቸውን አስታወቁ። ባለስልጣናቱ በቡድኑ አባላት ላይ ወረራ አካሂደው የፈንጂዎች ክምችትም በቁጥጥር ስር መዋላቸውን ዛሬ ተናግረዋል። ሦስት ወንድና አንዲት ሴት ተጠርጣሪዎቹ የሽብር ፈጠራ ክስ ተመስርቶባቸዋል።

ጀርመን ውስጥ በስፋት በሚታወቀው ሳላፊስት እስልምና መስጅዶች በጥገኝነት መስጅዶችና በጥገኝነት ጠያቂዎቹ የውጭ ዜጎች መኖሪያዎች ላይ ጥቃቱን ለማድረስ እየተዘጋጁ የነበሩት ራሳቸውን የድሮ ልማድ ማህበረሰብ ብለው የሚጠሩ መሆናቸውም ተገልጿል። በሌላ በኩል በምዕራባዊ የጀርመን ግዛት በሚገኘው ሊምቡርገር ሆልፍ በሚባለው ከተማ ውስጥ በ

በግንባታ ላይ ያለ የጥገኝነት ጠያቂዎች መኖሪያ ማንነታቸው ባልታወቀ ሰዎች በእሳት የተያዘ ሲሆን የአደጋውን ምክንያት እያጠኑ መሆናቸውን ጀርመናዊ ጀርመናውያኑ መርማሪዎች አመልክተዋል። በዩናይትድ ስቴትሷ ቴክሳስ ክፍለ ግዛት ግዙፏ ከተማ ዳላስ አቅራቢያ በምትገኘው ጋርላንድ ውስጥ በተካሄደ ነቢዩ መሐመድን ያሳያሉ በተባሉ ስዕሎች ውድድር ስፍራ ላይ

ተኩስ ከፍተው በተገደሉት ሁለት ሰዎችና እስላማዊ መንግስት ነኝ በሚለው የሽብር ቡድን መካከል ግንኙነት መኖር አለመኖሩን እያጣሩ መሆናቸውን የዩናይትድ ስቴትስ ባለስልጣናት አስታውቀዋል። መርማሪዎቹ ከሁለቱ ሰዎች ከአንደኛው ጋር የተያያዙ የትዊተር አካውንቶችንና ሁለቱም ተገዳዮች

ይጠቀሙባቸው የነበሩ ኤሌክትሮኒክ መሳሪያዎችን እያጠኑ መሆናቸው ተገልጿል። እስላማዊ መንግስት ቡድን ትናንትና ባወጣው መግለጫ ጥቃቱን የፈጸሙት ሁለት የካሊፌት ወታደሮች ናቸው ማለቱ አይዘነጋም። ኢስላሚክ ስቴት እስላማዊ መንግስት አሜሪካ ደርሷል ብሎ ለመናገር የኦባማ አስተዳደር ዝግጁ አይደለም ሲሉ የዋይት ሃውሱ ቃል አቀባይ ጆሽ ኤርነስት ለጋዜጠኞች አመልክተዋል።

የዩናይትድ ስቴትስ ጦር ከአፍጋኒስታን ሙሉ በሙሉ ለቆ ከወጣ በኋላ ከሀገሪቱ ጦርና ፖሊስ ጋር ለመስራት እዚያ የሚቀረው ኃይል ቁጥር በውል አለመታወቁ ስጋታቸውን እያጠናከረ መሆኑን አንድ ጉዳዩን የሚከታተሉ የዩናይትድ ስቴትስ ባለስልጣን አስታወቁ። ለአፍጋኒስታን መልሶ ግንባታ የአሜሪካ ልዩ ጠቅላይ ተቆጣጣሪ የሆኑት ጆን ሶፕኮ ዩናይትድ ስቴትስ አፍጋኒስታንን መልሶ ለመገንባትና ለማልማት በመደበችው ከአንድ መቶ ቢሊዮን

ዶላር በላይ ገንዘብ ዙሪያ ያሉ በርካታ ውዥንብሮችን እያጠኑ መሆናቸውን አመልክተዋል። በመጨረሻም ዩናይትድ ስቴትስ ከኩባ ጋር ያሏትን ግንኙነቶች ለማለሳለስ የኦባማ አስተዳደር በጀመረው ጥረት ውስጥ አንድ ተጨማሪ እርምጃ በመውሰድ በሁለቱ ሀገሮች መካከል የንግድ የባህር ጉዞ ለመጀመር ወስኗል። ከደቡባዊቷ የዩናይትድ ስቴትስ ግዛት ወደ ኩባ ዋና ከተማ ሀቫና የንግድ መርከብ አገልግሎት ስለሚሰጡ አራት ኩባንያዎች የዩናይትድ ስቴትስ የንግድ ሚኒስቴር ፍቃድ ሰጥቷል።

የዜናው ሰዓት አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። የተከበራችሁ አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 እና በ22 እንዲሁም በ25 ሜትር ባንድ ደግሞም በናይልሳት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡ

ሚያዚያ 28 2007 ዓ ም ምሽት ፕሮግራማችን ነው። እናውስ ትራንስፖርት የለም፣ ጋዝ ማስያ ጋዝ የለም፣ ኤሌክትሪክ የለም፣ የምንበላው እንኳን የለንም። ለምሳሌ ትናንትና እንደ ቀበሌ እንደሚባለው ሰዎች ለየመኔዎች ይሰጡ ነበረ፣ ጋዝ ይሰጡ ነበረ፣ ራሽን ይሰጥ ነበር። እኛ ግን የአበሾች ስለሆንን አልትሰጡም ነው የተባልነው፣ አልሰጡንም።

የመን ውስጥ ተሸማቀው ከተደበቁ ኢትዮጵያውያን ድምፅ ነው ያሰማናችሁ። በሁለተኛው አጋማሽ ያሉበትን ሁኔታ በስፋት ይናገራሉ። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ሰማያዊ ፓርቲ ለምርጫ በበጀት ይዤዋለሁ የሚለው ገንዘብ ከተገቢ ምንጮች መገኘቱ ሊፈተሽ እንደሚችል የምርጫ ቦርድ ምክትል ሰብሳቢ ጠቆሙ።

የፓርቲው የሕዝብ ግንኙነት ኃላፊ በበኩላቸው ባሉ ባልታ የሚወራው ሳይሆን የሚሰበሰበው ገንዘብ በሕግ ከተፈቀዱ ምንጮች እንደሚሆን ገልጸዋል። መለስካቸው አመሀ ዘገባ ልኳል። ትናንትናና ዛሬ ጠዋት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን የዜና ስርጭት ላይ እንደተዘገበው ሰማያዊ ፓርቲ ለዘንድሮ ምርጫ 92 ሚሊዮን ብር በመመደብ በምርጫው እየተሳተፈ እንደሚገኝ በተለያዩ የመገናኛ ብዙሀን እየገለጸ ይገኛል ሲል አትቷል።

የፋይናንስ ምንጩን ግን ለብሔራዊ ምርጫ ቦርድን ለመግለጽ ፈቃደኛ እንዳልሆነ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋ የመናገራቸውን አንድ ጋዜጣን በመጥቀስ ያረጋግጣል። በመቀጠልም ይህ ድርጊት ምን ያህል ህጋዊነት እንዳለው ወይንም እንደሌለው የኢትዮጵያ ብሔራዊ ምርጫ ቦርድን ምክትል ሰብሳቢ ዶክተር አዲሱ ገብረ እግዚአብሔርን እንዲያብራሩ ያቀርባቸዋል።

ምክትል ሰብሳቢው እንዳስረዱት ፓርቲዎች ገንዘብ ሊያገኙ የሚችሉት ከኢትዮጵያውያን አባላትና ደጋፊዎቻቸው እንዲሁም ከመንግስት የሚሰጥ የፋይናንስ ድጋፍ ብቻ እንደሆነ አስገንዝበዋል። ስለሆነም ማንኛውም ፓርቲ የገንዘብ ምንጩን እንዲያሳውቅ በኢትዮጵያ ምርጫ ቦርድ ሲታዘዝ ትዕዛዝ መፈጸም እንዳለበትም አስገንዝበዋል።

በቅርቡ ሰማያዊ ፓርቲ ጠርቶት በነበረ አንድ ጋዜጣዊ መግለጫ ላይ ለህዝብ ግንኙነት ኃላፊው ቀርበው ከነበሩት የጋዜጠኛ ጥያቄዎች አንዱ ይኸው ፓርቲው አዘጋጀው የተባለው የምርጫ በጀት ነበረ። አቶ ዮናታን ተስፋዬ ዘርዘር ያለ መልስ ነበረ የሰጡት። ዘጠና ሁለት ሚሊዮን ብር መድበናል። ይሄ ከአባላት እና ከደጋፊዎች የሚሰበሰብ ነው። ይህንን ብር ደግሞ በሂደት በስራ ነው እየሰበሰብክ የምትሄደው። አንድ መስሪያ ቤት ሲያቅድ ገና የሚሰበስበውንም ጭምር ነው የሚያቅድ

ፓርላማውም ሲያቅድ ገና የሚበደረውን ጭምር እያሰበ ነው። ፓርቲው በምርጫው ጉልህ ሚና ይኖረኛል ብሎ አስቦ ይሄን ዓመት የምርጫ ዓመት ነው ብሎ ሰፋ ያለ እቅድ ይዞ በሀገሪቱ ደረጃ ከሶማሌ ክልል በስተቀር እጮች አቅርበናል። ስለዚህ ለዚህ ሁሉ በሚመጥን ነገር ትልቅ የፋይናንስ አቅም ያስፈልጋል። ስለዚህ ያንን ስናቅድ ይህን ያህል ብር አቅደናል። ስራውን እየሰራን እየተሰበሰበ የሚሰራ ስራ ስለሆነ አዎ፣ ልክ ነው። ግን አንዳንድ ስም እንደሚያጠፉት አሉ ዋልተኞች ከዛና ከዚህ

ምንጩ ከማይታወቅ አካባቢ የተሰበሰበ ገንዘብ አይደለም። ሲቀጥል በምርጫ አዋጁም መሰረት አንድ ፓርቲ ገንዘቡን ኦዲት ያስደርጋል። ለዚህ ምርጫ ቦርድን በዛ መልኩ መልስ የሚያገኝ ነው የሚሆነው። አይቼዋለሁኝ፣ የተጻፈውንም ነገር። ከሌሎች ፓርቲ መሪዎችም ቪኦኤ የተረዳው የምርጫ ተግባራቸውን ለማካሄድ ፓርቲዎች አንድ አይነት የገንዘብ ምንጮች ብቻ መጠቀም እንደሚችሉ ነው።

የአንድነት ለዲሞክራሲና ለፍትህ ፓርቲ መሪ አቶ ትዕግስቱ አወሉ ፓርቲው የያዘውን በጀት ለመናገር ያስቸግረኛል፣ ቢሉም ፓርቲያቸው ከመንግሥት ካገኘው ድጎማ ጋር የአባሎቻቸውንና የደጋፊዎቻቸውን አዳምረው ለምርጫ ዘመቻው እንደሚውል ተናግረዋል።

የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአመራር አባልና የኦፌኮ መሪ ዶክተር መረራ ጉድና በበኩላቸው መድረክ በጀቱን በአንድነት አቅዶ ለአራቱም አባል ድርጅቶች እንደየተሳትፏቸው ያከፋፍላል ብለዋል። እሳቸውም አጠቃላዩን የምርጫ በጀት ለመግለጽ ፈቃደኛ ባይሆኑም መድረክ ከመንግሥት ያገኘው ድጎማ ግን ሁለት ሚሊዮን 37 ሺህ ብር እንደሆነ ገልጸዋል።

አንድ ፓርቲ ከነዚህ የገንዘብ ምንጮች ውጭ ያገኘው ገንዘብ በሕግ ሊያስጠይቀውና ከምርጫም ሊሰረዝ እንደሚችል ይታወቃል። መለስካቸው ካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዕለቱን አብይ ርዕስ አደመጣችሁ። ወደ ተከታዩ የመጽሔት ክፍለ ጊዜ ዘገባ እንሸጋገራለን።

በመካከለኛው ምስራቅ ጉብኝት ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጅቡቲ ውስጥ ከፕሬዚደንት እስማኤል ኦማር ጊሌና ከውጭ ጉዳይ ሚኒስትሩ መሐመድ አሊ ዩሱፍ ጋር መገናኘታቸው ተገልጿል። በዚሁ ወቅት የመን ውስጥ በቅርቡ ከነበረው አመጽ ለሸሹ በመቶዎች የሚቆጠሩ አሜሪካውያን መጠለያ በመስጠታቸውም ኬሪ አመስግነዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በትናንቱ ዕለት በሶማሊያ ድንገተኛ ጉብኝት ማድረጋቸውና

ያችን የምስራቅ አፍሪካ ሀገር ለመጎብኘትም የመጀመሪያው ስራ ላይ ያለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መሆናቸው ይታወቃል። በውጭ ጉዳይ ሚኒስትር ኬሪ ጉብኝት ዙሪያ ሻሮን ቤን ከዋሽንግተን፣ ሂተር መርዶክ ከካይሮ፣ ፓም ዶኪንስ ከውጭ ጉዳይ መስሪያ ቤቱ ከኬሪ ጋር አብራ እየተጓዘች ነች። የላኳቸውን ዘገባዎች አዲሱ አበበ ይዟል። የውጭ ጉዳይ ሚኒስትር ኬሪ ከጅቡቲ ባለሥልጣናት ጋር ካካሄዱት ውይይት በተጨማሪ

ዩናይትድ ስቴትስ ባዘጋጀችውና የአንግ አፍሪካን ሊደርሽፕ ኢኒሽቲቭስ ፌሎሽፕ በተሰኘው ፕሮግራም የሚሳተፉትን ጨምሮ ከበርካታ ወጣቶች ጋርም ተወያይተዋል። ይህ የኬሪ ጉብኝት ዋሽንግተን በአፍሪካ ቀንድ አካባቢ የሚኖራትን ስፍራና አልሻባብን በማስወገድ ረገድ የሚኖራትን ሚና ለማጉላት የሚረዳ እንደሆነ ተነግሯል። ውጭ ጉዳይ ሚኒስትር ኬሪ ትናንት ሶማሊያ ሲገቡ

ሞቃዲሾ ውስጥ በቅርቡ አንድ የዩናይትድ ስቴትስ ኤምባሲ እንደሚከፈትና ዋሽንግተንም ለሶማሊያ የደህንነት ጥበቃ እርዳታ እንደምታደርግ በሚያመላክት ተስፋ እንደነበር ተዘግቧል። ሶማሊያ በዩናይትድ ስቴትስ ሰው አልባ አውሮፕላን በመታገዝ ከአልቃይዳ ጋር ግንኙነት ያለውን አሸባሪ ቡድን አልሻባብን ለአስር ዓመታት ያህል ስትዋጋ መቆየቷ ይታወቃል።

የሞቃዲሾ መንግስት በተባበሩት መንግስታት ድርጅትና በአፍሪቃ ሕብረት ወታደሮች እየተረዳ አገሪቱን አንድ በማድረግና አልሻባብንም በማባረር ትልቅ ሚና እንደተጫወተ ኬሪ መስክረዋል። ሶማሊያ ውስጥ በሆነው ነገር ሁሉ ሁላችንም ድርሻ አለን። በዓለማችን ካርታ ላይ

መንግስት አልባ አገር እንዲኖር የምንፈቅድ አይደለንም። የሶማሊያ ወደ አገርነት የመለወጥ ሂደት ታሪካዊና ለህዝብም ጉልበት የሚሰጥ ትልቅ እመርታ ነው። ሚስተር ኬሪ ከሶማሊያው ፕሬዚዳንት ሐሰን ሼክ መሐመድና ከጠቅላይ ሚኒስትሩ ኦማር አብዲራሺድ አሊ ሻርማርኬ ጋርም በአውሮፕላን ጣቢያው ተገናኝተው ተወያይተዋል። ዩናይትድ ስቴትስ የሶማሊያን ዲፕሎማሲያዊ ግንኙነት ያቋረጠችው

እንደ አውሮፓ አቆጣጠር በ1993 ዓ ም ነበር። ያኔ ብላክ ሃውክ የተሰኘው ሄሊኮፕተሯ በሚሊሺያዎች ተመትቶ 18 ወታደሮቿ ከተገደሉባት እና አስክሬናቸውም አውራ ጎዳና ላይ ከተጎተተ ወዲህ መሆኑ ይታወሳል። ቫንዳ ፌልባ ብራውን በብሩኪንግ ኢንስቲትዩት ከፍተኛ ተመራማሪ ናቸው። ለግንኙነቱ መጀመር አሉ ተመራማሪዋ፣ በሶማሊያ መንግሥት በኩልም ሙከራው አላቆመም።

አክለውም ተመራማሪዋ የኬሪ ጉብኝትም በራሱ ዋሽንግተን አሸባሪውን ቡድን ለመምታትና ከአካባቢው ለማስወገድ ያላትን ፍላጎት የሚያመላክት እንደሆነ አመልክተው፣ ሶማሊያም የተሻለ መንግሥት ኖሯት የዲፕሎማሲያዊ ግንኙነትም እንዲቀጥል ዩናይትድ ስቴትስ ያላትን በጎ አመለካከት የሚያንጸባርቅ እንደሆነ ተናግረዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ጄፍ ራትኪ በበኩላቸው

የአልሸባብ አማጽያን ዛሬም ከፍተኛ ስጋት የደቀኑ ኃይሎች መሆናቸውን ያምናሉ። አልሸባብ ዛሬም አደገኛ አሸባሪ ድርጅት ነው። ኬንያ ውስጥ ጥቃቶችን አካሂደዋል። ይህ ደግሞ ለዩናይትድ ስቴትስ ከፍተኛ ስጋት ከመሆኑም ባሻገር ብርቱ ጥንቃቄም የሚጠይቅ ጉዳይ ነው። ውጭ ጉዳይ ሚኒስትር ኬሪ ባለፈው ሰኞ ናይሮቢ ውስጥ ከኬንያው ፕሬዝዳንት ኡሁሩ ኬንያታ ጋር ተገናኝተው

አልሻባብ የደቀነውን የሽብርተኝነት አደጋ እንደምን ማስወገድ እንደሚቻል በስፋት ተወያይተዋል። አሸባሪው አልሻባብ እንደ አውሮፓ አቆጣጠር በ2013 በዌስት ጌቱ የገበያ አዳራሽ 68 ሰዎችን፣ በዚህ ዓመት ደግሞ ጋሪሳ ዩኒቨርሲቲ ውስጥ ባደረሰው ጥቃት 147 ተማሪዎችን መግደሉ አይረሳም። በሌላ በኩል ውጭ ጉዳይ ሚኒስትር ኬሪ ወደ ሳዑዲ አረቢያ ባቀኑበት ወቅት የምናውያን

መጪው የሪያድ ስብሰባ የእርዳታ አቅርቦት በይፋ የሚወሰንበት እንደሚሆን ተስፋቸውን ሲያስተጋቡ ተሰምተዋል። ዳሩ ግን አንዳንድ ተንታኞች ሳዑዲ አረቢያ የመን ውስጥ ድል እንደምትመታ ይናገራሉ። እርግጥ ነው ይህ ሁኔታ የክልሉን ሰላም ያናጋል የሚል ስጋት በዩናይትድ ስቴትስ ዘንድ መሰማቱ አልቀረም። ጆን ኬሪ ግን ሳዑዲ አረቢያ ከወታደራዊ ድል ይልቅ ሰብአዊነትን እንድታስቀድም መሪዎቿን ለማሳመን እንደሚጥሩ ተነግሯል። ጆርጆ

ካፊየሮ የባህረ ሰላጤው ሀገሮች ተንታኝ ምክትል ኃላፊ ናቸው። ዋሽንግተን ተኩስ የማቆም ስምምነት እንዲደረግና ከዓለም አቀፉ ማህበረሰብም በርካታ ሰብአዊ እርዳታ አቅርቦት እንዲቀጥል ነው ፍላጎቷ።

ውዝግቡን ከማስወገድ አንጻር ደግሞ የተለያዩት የየመን ፓርቲዎች በጠረጴዛ ዙሪያ ተቀምጠው ሲወያዩ ማየት ነው የምትሻው። አያሌ የመናውያንም ይህ የሰላም ውይይት ተጀምሮ የሰብአዊ እርዳታ ዘላቂ በሆነ መንገድ እንዲቀጥልና ሰላም የሚመጣበትንም ቀን በጉጉት ይጠባበቃሉ። እንደ ጋይዳ ሞታሃር የመሰሉ የየመን ዜጎችም

በዚህ ጦርነት ማንም አሸናፊ የለም፣ ሁሉም ተሸናፊ ናቸው ሲሉ በብዛት ይደመጣሉ።

እንደ ተከታተላችሁት በተለያዩ የምስራቅ አፍሪካ ሀገሮች የሥራ ጉብኝት በማድረግ ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ወደ ጅቡቲ ጎራ ብለው ከአገሪቱ ፕሬዚደንት ኢስማኤል አማር ጌሌ ጋር የሁለቱን አገሮች ግንኙነት ጨምሮ በአህጉሩ ወይም በንዑስ አህጉሩ ርዕሰ ጉዳዮች ዙሪያ መነጋገራቸው ተዘግቧል። ዩናይትድ ስቴትስ የየመኑን ብጥብጥ ተከትሎ ለደረሰው

የሰብአዊ ቀውስ መርጃ የሚውል የገንዘብ እርዳታ ይፋ ማድረጓን የጅቡቲው መሪ ከሚስተር ኬሪ በኋላ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ አስረድተዋል። የዚህን ዘገባ አጠር ያለ ዝርዝር አሉላ ከበደ ይዟል።

የየመኑን ብጥብጥና ያስከተለውን ቀውስ አስመልክቶ ከሚስተር ኬሪ ጋር መወያየታቸውን የተናገሩት ሚስተር ጉሌይ በሀገራቸው በሁለቱ ካምፖች የጠለሉ ቁጥራቸው ስድስት ሺህ የሚደርሱ የየመን ስደተኞችን በመርዳት ላይ ናት ብለዋል። ፕሬዚዳንቱ አክለውም በተባበሩት መንግስታት የስደተኞች ኮሚሽንና በአለም አቀፉ በአለም የምግብ ፕሮግራም አማካኝነት ስደተኞችን ለመርዳት የሚውል የስልሳ ስምንት ሚሊዮን ዶላር እርዳታ ዩናይትድ ስቴትስ ይፋ ማድረጓን አመልክተዋል።

የተለያዩ መንግስታትን በመርዳትና ብሎም በሰው አልባ አውሮፕላኖቹ አማካኝነት ዩናይትድ ስቴትስ እያካሄደች ስላለችው ዓለም አቀፍ የጸረ ሽብር ዘመቻ አካሄድ አስተያየት የጠየቁት የጅቡቲው መሪ አሸባሪዎችን ለመዋጋት ዋሽንግተን በቻለችው መንገድ ሁሉ እየተዋጋች መሆኗን፣ ለአጋር መንግስታትም የምትሰጠውን ድጋፍ ወሳኝ መሆኑን ሚስተር ጉሌ ተናግረዋል። አያይዘውም በሶማሊያ የተሰማራው የአፍሪቃ ህብረት ኃይል ያችን ሀገር ለቆ በወጣ ጊዜ አስፈላጊውን የወታደራዊ ስልጠና ጨምሮ

የሶማሊያን ብሔራዊ ጦር ለመገንባት ተጨማሪ ጥረት ካልተደረገ እስካሁን ሁሉ ከንቱ እንዳይሆን ያላቸውን ስጋት ለዩናይት ስቴትስ የውጭ ጉዳይ ሚኒስትር አጽንኦት ሰጥተው መግለጣቸውን ጉሌ አስረድተዋል። ለአሚሶም ሶማሊያን ለቆ ይወጣል እያሉ ነው ወይ? በሚል የቀረበላቸውን ጥያቄ ማብራሪያ የሰጡት ሚስተር ጉሌ ለጊዜው ያን አስመልክቶ የተደረሰ ወይም የተደረገ ንግግር የለም ይላሉ።

እስካሁን ያን አስመልክቶ ያደረግነው ውይይት የለም ነው ያሉት ጉሌ፣ ይሁንና በሶማሊያ የተሰማራውን የአሚሶም ጦር ለመተካት ዝግጁ የሆነ ኃይል ግን የለም። አሁን እየተነጋገር ያለነውም ስለ እሱ ነው።

ከአንድ የኬንያ አየር መንገድ አውሮፕላን ጋር አየር ላይ ለመጋጨት የተቃረበ አደጋን ጨምሮ በተለይ በጅቡቲ ለሚገኘው ዩናይት ስቴትሱ የአፍሪቃ እዝ የሚሰሩ አንዳንድ የጅቡቲ አየር መስመር ተቆጣጣሪዎች እያሳዩ ነው የተባለውን ከፍተኛ ቸልተኝነት በጅቡቲ የአየር ክልል የአየር በረራ ማከናወንን አደገኛ አድርጓል የተባለውን በቅርቡ ይፋ የሆነ ሁኔታ አስመልክቶም ለቀረበላቸው ጥያቄ ጉሌ፣ የለም ስለ እርሱ አላውቅም፣ ያን ያህል የሚያሳስብ አደጋም የለም ሲሉ ነው ያስተባበሉት።

የመጨረሻው የምሽቱ የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። በግጭትና በኃይል ተጠቃሚነት ምክንያት ሰዎች ከምንጊዜውም በበለጠ ከመኖሪያቸው ለመፈናቀል እየተገደዱ ነው። በሀገር ውስጥ መፈናቀልን የሚከታተለው ማዕከል ያወጣው አዲስ ዘገባ አምና

በዓለም አቀፍ ደረጃ 38 ሚሊዮን የሚሆኑ ሰዎች በአገር ውስጥ ተፈናቅለዋል ከእነሱም 11 ሚሊዮን የሚሆኑ አዲስ ተፈናቃዮች ናቸው ይላል። ሊሳ ሽላይን ዘገባው ከወጣበት ከጄኔቫ ያስተላለፈችውን ዘገባ አዳነች ፍስሐዬ ታቀርባለች። በአገር ውስጥ የሚፈናቀሉት ሰዎች ብዛት በተከታታይ ሪኮርድ ሲመታ ለሶስተኛ ጊዜ ነው። ዘገባውን ያወጡት ሰዎች እንደሚሉት በግጭት ወይም በኃይል ተጠቃሚነት ምክንያት

በየዕለቱ በአማካኝ 30 ሺህ የሚሆኑ ሰዎች ከመኖሪያቸው ለመፈናቀል እንደተገደዱ ዘገባው ገልጿል። ከመኖሪያቸው የተፈናቀሉት ሰዎች 38 ሚሊዮን ይሆናሉ ሲባል የለንደን የኒውዮርክና የቤጂንግን ሕዝብ ብዛት ተጠቃሎ ያክላል ማለት እንደሆነ አስገንዝበዋል። የስልሳ ሀገሮችን ሁኔታ የተመለከተው ዘገባ ባለፈው ዓመት ከተፈናቀሉት 11 ሚሊዮን ሰዎች አብዛኞቹ ኢራቅ፣ ደቡብ ሱዳን፣ ሶሪያ

የኮንጎ ዲሞክራሲያዊት ሪፑብሊክና ናይጄሪያ ውስጥ እንደሆኑ ዘገባው ጠቁሟል። በብዛት የተፈናቀሉት ከሶሪያ እንደሆነ የገለጸው ዘገባ 22 ሚሊዮን የሚሆኑ ሰዎች እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ከሚያደርስባቸው ጥቃት የሸሹ እንደሆኑ ጠቁሟል። ዘገባውን በበላይነት የተመለከተው የኖርዌይ የስደተኞች ካውንስል ዋና ጸሐፊ ያን ኢግላንድ

በዓለም ደረጃ በአገር ውስጥ የሚፈናቀሉት ሰዎች መብዛት በጣም አደገኛ ነው ይላሉ። ብሔራዊ ችግሮች ወደ ክልላዊ እየተለወጡ ነው በማለት አስጠንቅቀዋል። ተቀጣጣይ ውጤት ይኖረዋል። ቦኮ ሀራም በአሁኑ ወቅት የናይጄሪያ ብቻ ሳይሆን የአጎራባች ሀገሮችም ችግር ሆኗል።

እስላማዊ መንግስት ነኝ የሚለው ቡድን የሚያፈናቅለው በሶሪያ ብቻ ሳይሆን በኢራቅም ጭምር ነው። ችግሩ ክልላዊ የሆነ ነው። በዚህ መልክ ሊቀጥል አይችልም። ይህ ዘገባ በብሔራዊና በዓለም አቀፋዊ ደረጃ የተሻለና የበለጠ እርምጃ እንዲወሰድ እንዲያስችል ነው ተስፋ የምናደርገው ኢንግላንድ። አያይዘውም በጊዜ አስፈላጊው እርምጃ ከተወሰደ ሁኔታዎች እየከፉ እንዳይሄዱ ሊረዳ እንደሚችል አስገንዝበዋል። የመንን እንደምሳሌ ምሳሌ በመውሰድም

አማራጩ ግጭቱ አሁኑኑ እንዲቆም ማድረግ ወይም ለቀጣዮቹ አስር ዓመታት ወደ አስከፊ ጦርነት እንዲያድግ መተው ነው ብለዋል። ቡሩንዲም በተመሳሳይ ቀውስ አፋፍ ላይ ትገኛለች። ስለሆነም ዓለም አቀፍ ማህበረሰብ ትኩረት ሊሰጡ ይገባል ብለዋል ኤግላንድ።

ብሩንዲ ውስጥ ሁሉም መብራቶች ብልጭ ድርግም እያሉ ነው። የማስጠንቀቂያ ደወሎች እየደወሉ ነው። የእሳት አደጋው ደራሽ ኃይል ታዲያ የታለ? የበለጠ የዘር ግጭት እንዳይከተል ብዙ ጥሩ ሰዎች በሀገር ውስጥ ጥረት እያደረጉ ነው። ይሁንና የሚታዩት ምልክቶች እጅግ አስጊ ናቸው። ብሩንዲ ውስጥ ቀውስ ለማስወገድ የሚጥሩትን ሰዎች ለመርዳት በክልላዊና በዓለም አቀፍ ደረጃ መንቀሳቀስ የሚያስፈልግበት ጊዜ አሁን ነው።

ብሩንዲ ውስጥ አምና 77,600 የሚሆኑ ሰዎች በአገር ውስጥ ተፈናቅለዋል። በያዝነው ዓመት ስለ ተፈናቀሉት ሰዎች የተገኘ አሐዝ ባይኖርም ግጭት እየተባባሰ በአገር ውስጥና ከአገር ውጭ የሚፈናቀሉት ሰዎች ብዛትም እየጨመረ እንደሄደ አዲሱ ዘገባ ጠቁሟል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው በያዝነው ዓመት እስካሁን ባለው ጊዜ 39,000 የሚሆኑ የቡሩንዲ ተወላጆች

ወደ ሩዋንዳ፣ ኮንጎና ታንዜንያ ተሰደዋል። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሶስት ሰዓት ተኩል ነው።

በስቱዲዮ ቴክኒሽያናችን ከርትስ ባይነም፣ ፕሮግራማችንን እየመራልን ያለው ንጉሱ ታምሬ፣ ከረፍት እንኳን ደህና መጣ ንጉሱ። አስተናጋጆቻችሁ ቆንጅታዬና እኔም ሰሎሞን አባተነን። አሁን ደግሞ ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሰላዎች ፋሲል ዘባላለው ከዋሽንግተን ዲሲ የደወልኩበት አፕሪል ሰላሳ ቀን እስክንድር ፍሬው ከኢትዮጵያ ሲያስተላልች

ፕሮፌሰር በየነ ጴጥሮስ እና የምርጫ ቦርዱ የተከበሩ ነጋዱ ፊት ስለም ምርጫ ታዛቢ ሲያቀርቡ ሰማውና መቼ ነው ግን አገራችን አለ ምርጫ ታዛቢ ምርጫ ምሳሌ አሜሪካ እንግሊዝ ፈረንሳይ የማንንም አገር ታዛቢ አይፈልጉም ታዛቢ እኮ ማንጣት ማለት ሌብነት አለ ማለት ነው መቼ ነው መስረቅ የሚያቆመው

አውሮፓ ህብረት ቢመጣ የካርተር ማዕከል ቢመጣ፣ ሌላ ቢመጣ መቼ ነው እኛ እንደ ሀገር ስልጣንን በሰላማዊ መንገድ ለአሸናፊዎች የምናስረክበው? መቼስ ኢህአዲግ የአሁኑ ምርጫ እንደሚያሸንፍ ምን እየተረጋገጠ ነው፣ እንኳን ታዛቢ አያስፈልገኝ ብሎ አይደለም። ታዛቢም ቢኖረው ያሸንፋል። አንድ ሀገር ላይ ታዛቢ ቢኖረው ምን ሲሆን ነው? ግን ሀገሬ መቼ ነው አለ ታዛቢ

በሰላማዊ መንገድ ምርጫ የምትመርጠው ይሄ ቀን እንዲመጣ ሁላችንም ወደ እግዚአብሔር እንጸልይ። ሌላው ብሔዎች ዋሲሁን እባላለሁ። ምደቡለ ክላስ ዜግስ ነው። በቅርቡ ሀያ ስምንቱ የኢትዮጵያ ክርስቲያኖች በአይሲስ የተሰዉት ክርስቲያን ሰማዕታቶችን ማለቴ ነው። የስንቱ ቤተሰቦች ተገኝተው የልጆቻቸውን መሞት በትክክል አውቀው ተረድተዋል? የኢትዮጵያ መንግስት ሷ ለቤተሰቦቻቸው ምን አደረገላቸው? ይህንን የሚያጣራ ኮሚቴ ተቋቁሞ

እየተሰራበት ነው ወይ የሚለውን ነገር የኢትዮጵያ ሕዝብ ማወቅ አለበት ብዬ አስባለሁ። የስንቶቹ ወጣቶች ቤተሰብ ተገኝተው በትክክል ሐዘናቸውን ተወጥተዋል። ሌሎች ያልተገኙም ካሉ ደግሞ ስንት እንደተገኘ፣ ስንት እንዳልተገኘ እኛ በበኩላችን ትብብር የምናደርግበት ሁኔታም ካለ ይሄንን መንግስት ተወካዮች እባካችሁ አጣሩና አቅርቡልን በትክክል ይሄንን ጉዳይ ደግሞ የያዘውን አካል ለቤተሰቦቻቸው ያደረገውንም ነገር ጭምር ማወቅ እንፈልጋለን። መልካም ጊዜ በዎች ቴንክ ዩ

አሎ፣ እኛ ለአሜሪካ ድምጽ ሬዲዮ እንደምንላችሁ እኛ በየመን ሰና በእስር ቤት የምንገኝ ስድስት ኢትዮጵያውያን ለአስራ ስድስት ዓመታት የደረሰብን ብን ግፍና በደል በኤምባሲው አንከበርም ባይነት ብዙ ግፎች ስለደረሱብን እባካችሁ እናንተ በተቻለ መጠን እንድታነጋግሩን ይህን ስልክ ቁጥር እናንተ ጋር እንተዋርግን ሰባት ሶስት ዘጠኝ ሰባት ሰባት አምስት ስምንት ዘጠኝ ሶስት ለማንኛውም ሳ ደውላችሁ ታገናኙን ትችላላችሁ።

አንድ ጊዜ ቁጥሩን ተደግሚልን ከወንጅት አው የየመን እስር ላይ የምንገኝንን ያሉት አሁን ያቀረቡት ተማጽኖ ዘጠና ስድስት ወደ የመን መግቢያ ኮድ ነው። 73 97 7 5 8 93 ላይ በማናቸውም ሰዓት ደውሉልን ነው ያሉት።

ስለ አስተያየቶቻችሁ እንግዲህ እናመሰግናለን ክቡራትና ክቡራን አድማጮች ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ በዓለም ክፍሎች አሁን የሰማችኋቸው ሰው እንዳደረጉት ሁሉ በችግር ላይ የምትገኙ ሁሉም ይህንን መስመር መጠቀም ከቻላችሁ እንድትጠቀሙ እናበረታታለን በኢሜይል የምትጠቀሙ ደግሞ አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው

በነገራችን ላይ ወደ ኋላ ላይ በሚቀርበው የሴቶችና ቤተሰብ ፕሮግራም በሰንአ የሚገኙ በየመን ሰንአ በሽብር ተሸማቀው ካሉ ኢትዮጵያውያን መካከል ከአንዱ ጋር የተደረገ ውይይት ይቀርባል። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው መደበኛው ስርጭታችን ነው።

ግንቦት 16 2007 ዓ.ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ

የምርጫ ልምዳችሁን የአስተያየትና የየአካባቢ አካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ።

የኢትዮጵያ ምርጫ 2007 በአሜሪካ ድምጽ ሬዲዮ የስርጭት ሞገዶቻችን 19፣ 22ና 25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ናቸው። አሜሪካና ህዝቧ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በመልካም የኑሮ ደረጃ ላይ የማይገኙና

ድህነት በተንሰራፋባቸው ማህበረሰቦች ውስጥ ለሚኖሩ ወጣቶች የተለያዩ እድሎችን የሚፈጥር አዲስ መርሃ ግብር ይፋ አድርገዋል። ፕሬዚደንቱ በኒውዮርክ ማይ ብራዘርስ ኪፐርስ አላያንስ የሚባለውን መርሃ ግብር ይፋ አድርገዋል። መርሃ ግብሩ ድህነት በተንሰራፋባቸው የአሜሪካ ማህበረሰቦች የትምህርትና የስራ እድሎችን በመፍጠር ስራ የሚሰማራ ነው። ዚላቲካ ሆክነች ለቪኦኤ ዘገበችው።

ሄኖክ ሰማ እግዜር ያቀርበዋል። ፕሬዚዳንት ባራክ ኦባማ አዲስ የቀየሱት መርሃ ግብር መነሻ ከአንድ ዓመት በፊት በሥራ ላይ የዋሉት ማይ ብራዘር ስኪፐር መርሃ ግብር ነው። በተለይ ለጥቁር ወጣቶች የሥራና የትምህርት ዕድል የመፍጠር ዓላማ ያለው ነው። ሁሉንም ስኬታማ ማድረግ እንችላለን ብለን ለመናገር አንሻም። ነገር ግን በጥረታቸው ለመሻሻል ለሚያስቡ ሁሉ

እኩል ዕድል ለመስጠት እንሠራለን። መንግሥቱ የዘረጋው መርሃ ግብር ለጥቁርና ላቲና ዝርያ ያላቸው ወንድ ወጣቶች አምስት መቶ ሚሊዮን ዶላርስ የሚጠጋ ገንዘብ አዘጋጅቷል።

የግል ዘርፉም በዚህ ላይ እየተሳተፈ ይገኛል በተለይ ፔፕሲኮ እና አሜሪካን ኤክስፕረስ መርሃ ግብሩን ከዋይት ሀውስ ቤተ መንግስት አልፎ በራሳቸው ሊያራምዱት ይፈልጋሉ የፕሬዚዳንቱ መርሃ ግብር ይፋ የሆነው አፍሪካ አሜሪካውያን አሁንም የምጣኔ ሀብትና የፖለቲካ ተሳትፏቸው ማነሱን በመቃወም የተሻሉ ዕድሎችን መጠየቅ በጀመሩበት ወቅት ነው በጠቅላላ ሀገሪቱ ላይ በተለይ በተወሰኑ የኒውዮርክ

ኒውጀርሲ፣ እና የኔዋ ሺካጎ ከተማ በቂ የሥራ ዕድልና ለሥራ ፈጠራ መነሻ ገንዘብ ያላገኙ ብዙ ነዋሪዎች አሉ። የሥራ ዕድል ያላገኙ ነዋሪዎች ብዛት 30፣ 40ና 50 በመቶ የሆኑባቸው አካባቢዎችም ይገኛሉ። ፕሬዚዳንት ኦባማ በንግግራቸው አሜሪካውያን ዜጎች ሀገራቸው የምታድገው ሁሉም ተባብረው ሲሰሩና ተጠቃሚ ሲሆኑ እንደሆነ ይገነዘባሉ ብለዋል።

አፍሪካ አሜሪካውያንና ላቲኖ ወጣቶች ወደ እስር ቤት ከሚገቡ ይልቅ የኮሌጅ ትምህርት ካገኙ ነገ ለሀገራቸው ግብር ከፋይ ዜጎች ይሆናሉ። ማኅበረሰቦቻችንን ይገነባሉ፣ ያለማሉ፣ ሰላም ይሰፍናል፣ የዜጎች ደህንነትም ይጠበቃል። የችግሩ ጫፍ እነርሱ አይደሉም። ይህንን ለማሻሻል ደግሞ እነርሱን የመፍትሔው አካል ማድረግ ያሻል። በዚህ ሁኔታ አስተያየታችንም ሊቃኝ ይገባዋል።

የገንዘብ ጉዳይን የሚተነትኑት የዴልዋት ተቋሙ ዴቪድ ዊሊያምስ የዩናይትድ ስቴትስ ምጣኔ ሀብትን የሚያሻሽሉ መንገዶች ሁሉን አቀፍ ማህበረሰባዊ ልማትን ማቀፍ ይኖርባቸዋል ይላሉ። ስኬታማና ውጤታማ ስራ የታየባቸው የህብረተሰብ ክፍሎች

የግልና የህዝብ ተቋማት እንዲሁም ሌሎች ክፍተቶች ተጠቅመው ከትንሽ ወደ ትልቅ ማሳደግ የቻሉ አጋሮቻችን ላይ ትኩረት በማድረግ እናሸንፋለን። ዋናው ዓላማችን የአሜሪካንን ህልም ማሳካት ነው፣ ለሁሉም እንዲደርስ ማድረግ ነው። የዚህ ውጤት ደግሞ ለወጣቶችና ለቤተሰቦች ነው፣ ለሀገሪቱ ደግሞ የምጣኔ ሀብት ጥቅም መፍጠር ነው። ከዋይት ሃውስ ቤተ መንግሥት በተገኘ መረጃ መሠረት በአሜሪካ ውስጥ ዕድሜያቸው

ከ16 እስከ 24 ዓመት የሆነ አንድ አራተኛ ጥቁር ወይም ላቲኖ ወጣቶች ወይ በሥራ ተሰማርተዋል ወይም ደግሞ በትምህርት ላይ ይገኛሉ። ዲሞክራሲ በተግባር ተከታዩ ዝግጅት ነው። በሙሉ ጌታ ኃይሉ ስም ከሦስት ዓመታት በፊት የተመሠረተውና

ሙሉ ፎረም ተብሎ የሚጠራው መድረክ በቅርቡ አንድ የፖለቲካ ውይይት አዘጋጅቶ ነበረ። አርሊንግተን ቨርጂኒያ በሚገኘው ሸራተን ሆቴል በተዘጋጀውና በሁለት ፈረቃ ተከፍሎ ከግማሽ ቀን በላይ በተካሄደው በዚህ ፕሮግራም ላይ ታዋቂ የፖለቲካ ምሁራን ተሳትፈዋል። የዕለቱ የመወያያ ርዕሶች ሁለት ነበሩ። አንደኛው አገራዊ የለውጥ እንቅስቃሴ አማራጭ ጥረቶች በኢትዮጵያ ትናንት ዛሬና ነገ፣ ሁለተኛው ደግሞ

የብሔር ብሔረሰቦች ችግር አፈታት ይዘትና አፈጻጸም በ1995ቱ ሕገ መንግሥት የሚሉ ነበረ። ሰሎሞን ክፍሌ ተከታትሎታል ዝግጅቱን። በቅድሚያ መድረኩ በስሙ የተሰየመለት ሙሉ ጌታ ኃይሉ ምን አይነት ሰው ነበር? ሙሉ ፎረምስ እንዴት ተቋቋመ? ከድርጅቱ መሥራቾች አንዱ አቶ አያሌው ከበደ በወቅቱ መድረክ ላይ ከገለጹት ቀንጨብ አደርጋለሁ። መያዝያ ዘጠኝ ቀን በፈረንጆች አቆጣጠር ነው ውድ ወንድማችንን

ሙሉ ጌታ ኃይሉን ከመካከላችን ያጣ ነው። ይህን መሰረት በማድረግ በተከታታይ ላለፉት ሶስት ዓመት ይሄ ሶስተኛ ዓመታችን ነው። ሙሉጌታን በማሰብ የውይይት መድረኮች አዘጋጅተናል። ባለፈው የዛሬ ሳምንት ይመስለኛል ሙሉጌታ መቃብር ቦታ ሄጄ መቃብሩ ላይ የተጻፈውን ጽሁፍ ሳነብ ነበር። ሙሉጌታ ኃይሉ ኃይሉ ይላል ከላይ ማን ኦፍ ፐርፖስ ፕሪንስፕል አንድ ፓሽን ይላል። በጣም ትልቅ ነገር ነው

ደርሰናል። እና ለምን በእሱ ስም መድረክ አናቋቋም ስንል እዚህ አካባቢ በዲያስፖራው ዓለም የሚገኙ ብዙ ኢትዮጵያውያን አሉ። በቀድሞ ጊዜ የነበሩ አሁን ጊዜ የተወለዱ እና ባለፉት አርባ ዓመታት ውስጥ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ተሳትፎው የነበራቸው እና አሁንም አክቲቭ የሆኑ ሰዎች አሉ። የተለያየ አመለካከት ያላቸው፣ ግን አንድ መድረክ ላይ ቀርበው ለመነጋገር የሚፈሩ የሚተፋፈሩ

የሚጣሉ፣ የማይቀራረቡ፣ የማይፈቅዱ ሰዎች አሉ እና እኛ ለምን መድረክ ሆነን እነኚህን ሰዎች እያቀረብን እናነጋግርም ነው ዓላማችን። እና ይህንን ውይይት በምናደርግበት ጊዜ ሌላው ኮድ ኦፍ ኮንዳክት እንግዲህ ሁላችን የምከተል ሲቪል የሆነ ውይይት እንዲሆን ዘለፋ የሌለበት ማንጓጠጥ የሌለበት ሆስቲሊቲ፣ ጥላቻ የሌለበት እና ሀሳብ ግን ተነስቶ ሀሳብ

ሮበስት የሆነ ድቅቅ አድርጎ አንድን ጉዳይ መወያየት የሚቻልበት አይነት የውይይት መድረክ እንዲሆን ይህንን ባህል ማስለመድ አለብን ብለን ነው የተነሳ ነው። በዕለቱ በክብር እንግድነት ከተገኙ የሙሉጌታ ኃይሉ ቤተሰቦች የተላለፉ አጫጭር መልእክቶችም ሙሉጌታ ኃይሉ ከምንም በላይና አስቀድሞ ሀገሩንና ሕዝቡን እንደሚወድ በሰለጠነ ውይይት የሚያምን ጥላቻ የሌለው አዳማጭ፣ ደግና ሩህሩህ እንደነበር

በዓላማው ጽኑና ለሰው ልጆች ሁሉ ጥልቅ ፍቅር እንዳለው ይገልጻሉ። ወደ ውይይቱ መርሃ ግብር ልለፍ። በዶክተር ፍጹም አቻምየለ የተመራው የመጀመሪያው ፈረቃ አትኩሮት ሰጥቶ የተወያየው የብሔር ብሔረሰቦች ችግር አፈታት ይዘትና አፈጻጸም በ1995 ሕገ መንግሥት የሚል ነበር። እንደሚታወቀው ሕገ መንግሥቱ ያጎናጸፋቸው ድሎች አሉ የሚሉ አሉ። ዲሞክራሲያዊ አይደለም፣ የኢትዮጵያ ማኅበረሰቦችን ችግር

ሊፈታ አልቻለም፣ እንዲያውም ዘረኝነትን አስፋፍቷል የሚሉም አሉ። በዚህ ዙሪያ የተለያዩ አመለካከት ያላቸው ምሁራን ተችተዋል። በአቶ አያሌው ከበደ የተመራው በሁለተኛው ፈረቃ የቀረበው የመወያያ ርዕስ አገራዊ የለውጥ እንቅስቃሴ አማራጭ ጥረቶች በኢትዮጵያ ትላንት ዛሬና ነገ የሚል ሰፊ ርዕሰ ጉዳይ ነበር። በዚህ ዝግጅት ሁለቱንም ለማቅረብ ጊዜ ስለሚወስነኝ በመጀመሪያው ክፍለ ጊዜ ብቻ የቀረበውን በሕገ መንግሥቱ ዙሪያ የተካሄደውን ውይይት

ባጭሩ እናያለን። በቅድሚያ ግን በሁለተኛው ርዕስ ላይ ዶክተር ነገደ ጎበዜ በስካይፕ ዶክተር ተስፋዬ ደመላሽ ከመድረክ ትንተና መስጠታቸውን መግለጽ እወዳለሁ። ወደ ሕገ መንግሥቱ ውይይት ስናልፍ አቶ ሄኖክ ጋቢሳን ዶክተር ሰማሃኝ ጋሹንና አቶ አሰፋ ጨቦን እናገኛለን። በአካል በአዳራሹ ውስጥ ባይገኙም በስካይፕ አማካይነት የቀረቡት ዶክተር ሰማሃኝ ጋሹን ላስቀድም።

በ1995 የኢትዮጵያ ህገ መንግስት ዙሪያ በተካሄደው ውይይት ላይ በእርሳቸው ግንዛቤ አሁን ካለው የፌዴራል አወቃቀር አንጻር ህገ መንግሥቱ ዲሞክራሲን ለማራመድና ችግሮችን ለመፍታት አያስችልም። ህገ መንግስቱ የረቀቀበት መንገድና የፌዴራል ስርዓቱ ተግባራዊ የሆነበት መንገድ ነው ችግሩ። በተለይ እንደዚህ አይነት

የተከፋፈለ የፖለቲካ አስተሳሰብ ባለበት ሀገር ውስጥ ሁሉም የፖለቲካ ኃይሎችና ህዝቦች በሚወክሏቸው ወኪሎች አማካኝነት መጥተው ተወያይተው ህገ መንግስቱን ማርቀቅ፣ ማጽደቅ ይጠበቅባቸዋል። ይሄ ግን አልሆነም። ምንድነው የሆነው? ህወሓት ማዕከላዊ መንግስቱ ከተቆጣጠረ በኋላ በአጠቃላይ የፖለቲካ ሂደቱን ተቆጣጠረ። ከዛ በኋላ ምንድነው የሆነው? የብሔር ፖለቲካ የሚያራምዱ ኃይሎች ብቻ እንዲሰባሰቡ ተደርጎ ሌሎቹ ከዛ የሽግግር ሂደት ውስጥ በወጡበት ሁኔታ

የህገ መንግስት ምክር ቤት ምርጫ ተካሄደ። ምርጫው በአብዛኛው ተቃዋሚ ኃይሎች የወጡበት ነው፣ አልተሳተፉበትም። እንደገናም ደግሞ በአብዛኛውም ትክክለኛ ምርጫ አልነበረም። እንግዲህ በዚህ መልኩ የረቀቀ ህገ መንግስት በመሆኑ ሌጂቲሜሲው የለውም። ሀገሪቱ የምትተዳደረው በመሰረቱ በህገ መንግስቱ አይደለም ሲሉ ያክሉት ዶክተር ሰማይን ጋሹ ኢትዮጵያ የምትተዳደረው ስልጣን ላይ ባለው ፓርቲ ርዕዮተ ዓለም ወይም አይዲዮሎጂ ማለትም

በአብዮታዊ ዲሞክራሲ ነው ብለዋል። ይህኛው የ1995ቱ የኢህአዴግ ህገ መንግስትም ከቀደሙት ሦስቱ ህገ መንግስቶች የተለየ ይዘት የለውም ብለው እንደሚያምኑ በመግለጽ የጀመሩት በዋሽንግተን ዩኒቨርሲቲ በምርምርና ጥናት ሥራ ላይ ያሉት አቶ ሄኖክ ጋቢሳ ደግሞ ዋና ግድፈቶች ያሏቸውን ዘርዝረዋል። ጁዲሻል ፓወር ወይ ደግሞ የዳኝነት ስልጣን ላይ ስንመጣ

ዳኝነት ወይ ደግሞ ዳኝነት እንደ አንድ መንግስት አካል የሁለቱንም የመንግስት አካልን ኮንትሮል የሚያደርግ ቼክ የሚያደርግ ባላንስ የሚያደርግ አካል ነው። በኢትዮጵያ እንዴት ነው የሚታየው ይሄ ነገር ስፔሻሊ ዩኒ ዘ ኮንስቲትዩሽን የሚባለው ነገር ማየት አስፈላጊ ነው። ለምሳሌ ህገ መንግስቱ ውስጥ የተጻፉት ወይ ደግሞ ሪኮግናይዝ የተደረጉት ማንኛውም አይነት መብቶች ሚኒንግ የሚሰጡት ስኮፑ ዲፋይን የሚደረግ በዳኝነት አካል ሳይሆን በፖለቲካ አካል ነው

ሀ ሃውስ ኦፍ ፌዴሬሽን የሚባለው ኦቪየስሊ የፖለቲካል አካል ነው። ፖለቲካ አፖይንትድ የሆኑ ወይ ደግሞ ፖለቲካ ኤለክትድ የሆኑ ኤትኒክ ሪፕረዘንተቲቭ ናቸው። ኤለክት የሚደረጉት ከስቴት ካውንስል፣ ከኦሮሚያ ክልል ከሆነ ከኦሮሚያ ስቴት ካውንስል ነው የሚመረጠው። የኦሮሚያ ስቴት ካውንስል ማነው ይባል ብትጠየቅ፣ የረጅም ሜምበርስ ነው። የአማር ክልል ከሆነ ክልል ዋን ዌይ ኦር አኖዘር ሜምበርስ ኦፍ ሃውስ ኦፍ ፌዴሬሽን አር ፒውርሊ ፖለቲካል ሴንትራል ኮሚቴ የሆኑ ናቸው።

ቼክ ኤንድ ባላንስ አለመኖሩን የምናቀው ህግንም የማውጣት የመተርጎምም ስራ ላይም የማዋል ኤንፎርስ የማድረግ አብሶሉትሊ ዶሚኔት የተደረገው በኤክስኪዩቲቭ ብራንች ኦፍ የገበመንት ኖ ኢን ፕራክቲስ። አቶ ሄኖክ ጋብሳ በሰፊው ማብራሪያቸው በተለይ ኢትዮጵያ ውስጥ አንድ ዜጋ በመሬት ንብረቱ ላይ ያለው መብት ፍጹም ታግዶ መሬት በመንግሥት ቁጥጥር ስር ከተደረገ የአምባገነን ስርዓት እንጂ ህዝባዊ አይሆንም ብለዋል።

በመጀመሪያው ፈረቃ ማጠቃለያ ላይ የቀረቡት አቶ አሰፋ ጨቦም አማራጭ ጥረቶች በኢትዮጵያ ትላንት ዛሬና ነገ እንዲሁም በህገ መንግስቱ ዙሪያ ታሪክ እያጣቀሱና እያዋዙ ማብራሪያ ሰጥተዋል። በተለይ ከአቶ ሙልጌታ ኃይሉ ጋር የነበራቸውን ቅርበት በስፋት ገልጸዋል። በአቶ አያሌው ከበደ የተመራው የሁለተኛው ፈረቃ ውይይት ያተኮረው ሀገራዊ የለውጥ እንቅስቃሴ አማራጭ ጥረቶች የሚል ነበር። ተሳታፊዎች ዶክተር ነገደ ጎበዜ በስካይፕ

ዶክተር ተስፋ ደመላሽ ከመድረክ ነበሩ። ከጊዜ አንጻር በመግቢያ ላይ እንደገለጽኩት ሁለቱንም ክፍል ዛሬ ማቅረብ አይቻለኝም። የቅዳሜው ፕሮግራም ያበቃው ከመድረክ ለቀረቡ ጥያቄዎች መልስ ተሰጥቶና ከታዳሚው የተሰጡ አስተያየቶች ተደምጠው ነው። ወደ ተከታዩ ዝግጅታችን ነው የምናልፈው። አሁን የሴቶችና ቤተሰብ ክፍለ ጊዜ ነው።

ቆንጅት አንቺ አጠገቢ አሁን ስላለሽ፣ የዚህን ዝግጅት መንደርደሪያ ለማንበብ እኔ አልገደድም። ቀደም ሲል ያነሳሽው ነጥብ ነበረ።

ዛሬ የመን ውስጥ ወደሚገኙ ኢትዮጵያውያን ደውለሽ እንደነበር? ደውዬ ነበረ። ረፋዱ ላይ አናግረሽ ነበረ? አዎ። ቀደም ብሎ በዘገባው እንደተሰማው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ወደ ሳውዲ አረቢያ በሚያደርጉት ጉብኝት የእርዳታ ጥረት ጠንከር እንዲል ይረዳ ይሆናል ብለው አንዳንድ የመናውያን ተስፋ ያደርጋሉ። ተንታኞች ደግሞ አንዳንዶቹ ምንም እንኳን ዩናይትድ ስቴትስ የጦርነቱ መራዘም ሰፋ ያለውን ክልሉን ያናጋል የሚል ስጋት ቢኖራትም

ሳውዲ አረቢያ በየመን ወታደራዊ ድል ለማግኘት ቁርጠኝነቷ እንደ ጸና ነው በማለት ነው እየሰጉ ያሉት። በዚያ ላይ ሰብአዊ እርዳታ ከእለት ወደ እለት እየጠፋ ነው፣ መድኃኒቶች የሉም የሚሉ

ይሰማሉ። በየመኑ የእርስ በርስ ብጥብጥ ሰሎሞን፣ በሺዎች የተቆጠሩ ኢትዮጵያውያን ስደተኞች ናቸው ተጠምደው ያሉት። አንዱን ዛሬ ጠዋት አናግሬ ያለው ቅድም እንዳልከው ስሜን ተይው ብለዋል፣ ያሉበትን ሁኔታ ይገልጹልናል። እንግዲህ በእውነት አሁን ማለት በዚህ ሰዓት፣ አሁን ባለንበት ሰዓት፣ አሁን በጠየቅሽኝ ሰዓት ትንሽ ቀደም ብሎ ጦርነት ነበረ ማለት የሆነ

አንዳንድ የሚጣል እንትን ከባድ መሳሪያዎች ነበሩ ግን ከዚህ ይሄንን ደግሞ ሁለት ቀን መለስተኛ የሆነ ጦርነት ነው። በእነሱ በኩል ያለው በአየር ነው ወይ በአየር ጥቃት ነው። አየር እና ያው ከእነሱ ደግሞ ከዚህ ዲፌንስ ያደርጋሉ። መከላከል መከላከል ማለት ነው። እናንተ ያላችሁት ያንን ነው የምንሰማው።

ይህም ነገር ደግሞ በየቦታው ሰዎችን እየጎዳ ነው ያለው። አንዳንድ ጊዜ ተሳስተው እንትን ይላሉ፣ ይጥላሉ አንዳንድ ቦታ ላይ። ይሄንን አንድ ዛሬ እና ትናንትና ጋብ ብሏል። ያን ያህል የሚያስፈራ ነገር የለም። ምን ያህል ሰዎች ናችሁ አንድ ቦታ ያላችሁት? እንዴት ነው እየኖራችሁ ያላችሁት? እስቲ ያስረዱኝ። በአሁን ሰዓት እንኳን እኛ አሁን ለምሳሌ በእንትን በቀበሌ እንደምንለው እኛ ኢትዮጵያ ውስጥ ቀበሌ እንደምንለው ጋዝ በጣም ችግር ስለነበረ

አሁን ለምሳሌ ጠና ውስጥ ትራንስፖርት የለም፣ ጋዝ ማብሰያ ጋዝ የለም፣ ኤሌክትሪክ የለም። እነኚህ ነገሮች አሁን ስለሌሉ ያው ያለ እንትን ማለት እዚ አሁን እኛ እምንበላው እንኳን የለንም። ለምሳሌ ትናንትና እንደ ቀበሌ እንደሚባለው ሰዎች ለየመኔዎች ይሰጡ ነበረ፣ ጋዝ ይሰጡ ነበረ፣ ራሽን ይሰጥ ነበር። እኛ ግን የአበሾች ስለሆነን አትሰጡም ነው የተባልነው። አልሰጡንም። ሄዳችሁ ነበረ። ከዚህ በኋላ ደግሞ ያለውን ነገር አናውቅም። ልትጠይቁ ሄዳችሁ ነበር? ስጡ ልትሉ

አዎ አዎ እና አንሰጥም አሏቸው ሁሉም በያለበት በሚኖርበት አካባቢ ሄዶ ይጠይቃል ግን ያው ቅድሚያ የሚሰጡት ራሳቸው ማዳን ነው እንጂ እኛን አንድ ላይ ነው ያላችሁት ወይስ ሁላችሁም በየቤታችሁ ናችሁ እንደ በምን ሁኔታ ነው አሁን ትንሽ ጦርነቱ በረድ ብሎ ስላለ ሁሉም አሁን ወደሚ የሚኖርበት አካባቢ

አሁን ለምሳሌ እዚህ ጋር አሁን አንድ አራት ሰዎች ነን ያለ ነው እዚህ እና ማለት አሁን ጦርነቱ በረድ ያለ ስለሆነ ማለት የሚጣለው ቦምብ ትንሽ በረድ ስላለ ሁሉም በየቤቱ ነው አሁን በአሁኑ ሰዓት ያለው። እሺ፣ መብራትም የኤሌክትሪክ ኃይልም ሆነ ጋዝ ከሌለ ምግባችሁን በምን ታበስላላችሁ? ልጆችም ህጻናትም እንዳሉ ነው የገለጹልኝ ቀደም ብሎ። በምን በምን አብስላችሁ ትበላላችሁ?

የምንጠላበት ማለት እንግዲህ ያው ችግር ስለሆነ መቼም ቢያንስ እኮ እንዴት ነው እንዴት ብዬ ለማስረዳት ይችላለሁ። ለምሳሌ ኤሌክትሪክ መጣች ከተባለ የሆነ ሻይ ምናምን ጣድ አድርጎ የሆነ ነገር ብቻ በቃ በሀያ አራት ውስጥ የሆነ ሁለት ሰዓት፣ አንድ ሰዓት የምትቆይበት ጊዜ አለ። በዛችሁ ሰዓት ቶሎ ቶሎ፣ አንዳንድ ቦታ ቶሎ አንዳንድ ቦታ ነው፣ ሁሉም ቦታ ቶሎ

ብቻ በአጠቃላይ እንዴት ይኖራል ለሚለው ነገር እኔ እንጃ፣ ብልሃት ዘዴን ይፈጥራል ብዬ ልልሽ ነው ማልፈው እንጂ። እንኳን እኛ አይደለንም፣ ኢትዮጵያኖቹ እነሱም እየተቸገሩ ነው። በአሁን ሰዓት ያሉ በተባበሩት መንግስታት ድርጅትስ በሌሎችም እንደ አይኦኤም በመሳሰሉ የስደተኛን ጉዳይ የሚከታተሉ መስሪያ ቤቶች በኩል ምን የሚደረግላችሁ ነገር አለ? ምንም ነገር

ምንም ነገር። በእውነት ስለ እውነት ከሆነ ህዝብ እየተንጫጫ ነው። አሁን እኛ መቼም ያው የኢትዮጵያ ህዝብ ትልቁ ሀብቴ ልጆቼ ናቸው ብሎ የሚያምን ህዝብ ነው። እኛ ያለን እንግዲህ ታውቂያለሽ እና ያ ስለሆነ ሁሉም ወልደዋል ልጆች ወልደዋል። ሁሉም በጣም የሚያሳዝኑ ልጆች ታያለሽ በየመንገዱ ላይ ማለት ነው። ምንም ነገር ውሃ። በአሁን ሰዓት አንድ ኮንቲነር ውሃ ወደ አስር ሺህ ገብቷል።

አስር ሺ ባገሩ። ይህ ጦርነት ከጀመረ ሁለት ወሩ ነው። ሁለት ወር ሲሆንም የመጀመሪያ ከሁለት ወር በፊት የነበረ ስራ ፈት የነበረና ይህን ነገር የሰማ ማለት ከስራ ወጥቷል። ሁለተኛ ወር የመጀመሪያ ወር ያለውን ገንዘብ ከፍሏል።

አሁን የሚቀጥለው ይሄ ሶስተኛ ወር ማለት አሁን ያለንበት ወር ከቤት ሁሉ እየተባረሩ ወደ ውጪ እየወጡና በአንድ ቤት ውስጥ በሚያውቋቸው ሰዎች ኢትዮጵያኖች ጋር እየተዳበሉ እየኖሩ ነው ያሉት። ውሃ የለም። በጣም ይገርምሻል። የጽባትና የእንትን ነገር እኔ እንጃ ነኝ ወደፊት

ትንሽ ከቆየ ተስቦም ሊመጣ ይችላል ብዬ ነው። ህዝቡ ምንም ነገር የለውም፣ ምንም የሚበላው እንኳን የለውም። በቃ እንዴት ብዬ ልንገርሽ በእግዚአብሔር እንትን የለም ሄጄ ልግዛበት የምትይው ነገር የለም። ማለት ገዝተሽው እንኳን እንደ ተገዝቶ ጥሬው ነገር ቢኖር በአል ስለሽበት የምትበየው የለም። አንዱ ውሃ አስር ሺህ ማለት ኢማጂን እንግዲህ ሀምሳ ዶላር ማለት ነው። ሀምሳ ዶላር ማለት ደግሞ እዚህ

የአንድ ሰው ግማሽ የወር ደሞዝ ማለት ነው። የአንድ ኢትዮጵያዊ ግማሽ የወር ደሞዝ ማለት ነው። እና እንዴት ብሎ ይገዛል? እንግዲህ እንዴት ብሎ ይኖራል? እኔ መቼም አንዳንድ በጎ አድራጊዎችም ውሃ ምናምን እንደዚህ ተለምኖ የሚጠጣል፣ ግን እንዴት ይኖራል? እኔ በጣም እውነት ለእውነት ነው ምነት አንተ እንዴት ትኖራለ ብትም፣ እኔ በስቃይ ነው የምኖረው በቃ

በስቃይ ነው የምንኖረው። ወገኖቻችን ወደ ጄኔቫ የተባበሩት መንግስታት፣ ጩሁልን ብለዋል። እንደሰማችኋቸው አድማጮች፣ ዝግጅታችን ሊጠናቀቅ ነው። ቀጥሎ ከአሜሪካ ድምፅ ራዲዮ የሚቀርበው ዝግጅታችን ይቀጥላል።

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ነጻና ዲሞክራሲያዊ ህብረተሰብ ያለ ነጻ ፕሬስ መኖር አይችልም። የፕሬስ ነጻነት በተለመደው የህትመት አይነትም ይሁን በመገናኛ ብዙሃን ስርጭት ወይም ብሎጎችን ድረገጾችንና ዲጂታል መመሪያዎችን ጨምሮ የዘመኑ አዳዲስ ውጤቶች በሆኑ ዘዴዎች ዜጎችን ማሳወቅ ይችላል። ሕዝቦች በስፋት እንዲገናኙም መንገዶችን ያመቻቻል።

ነፃ ፕሬስ ሙስናን ማጋለጥ ይችላል ስለ አንድ ጠቃሚ ጉዳይ ግራና ቀኙን በማየት ጥቅሙና ጉዳቱን ይዘግባል ሕግጋትና ፖሊሲዎችን ያብራራል ሐሳቦች እንዲንሸራሸሩና ሕዝባዊ ውይይቶች እንዲካሄዱ ሁኔታዎችን ያመቻቻል ሲል ይጀምራል የቪኦኤ ርዕስ አንቀጽ ለአንድ ነፃ ኅብረተሰብ የፕሬስ ነፃነት መኖር እጅግ አስፈላጊና ጠቃሚ ነው ምክንያቱም በነፃ ኅብረተሰብ ውስጥ መንግሥት ሕጋዊ ሥልጣን የሚይዘው በትክክለኛ ምርጫ ነው

እናም በቂ መረጃ ያላቸው ድምፅ ሰጪዎች ዝም ብለው እንደ ከብት በቀላሉ አይነዱም። ያችን የምርጫ ካርዳቸውን ሲጠቀሙ መንግሥቱን በኃላፊነት የመጠየቅ ዕድላቸው የበዛ ነው። ስለዚህ በግልጽ ለማስቀመጥ ነፃውን ፕሬስ መጠበቅ ዜጎች ሐሳባቸውን በነፃነት የመግለጽ መብታቸውን ያጠናክራል። ያም ማለት መረጃዎችን የማግኘትና የማስተላለፍ፣ በተጨማሪም ግለሰቦች ውሳኔ ለመስጠት በቂ መረጃ እንዲያገኙ ያስችላቸዋል።

በዓለም ዙሪያ የሚገኙ አምባገነኖች ይህን እውነታ ጠንቅቀው ስለሚረዱ ነው በመገናኛ ብዙሃን ላይ ጥብቅ ቁጥጥር በማድረግና ለሳንሱር ምክንያት የሆኑ ጉዳዮችን እየፈለፈሉ በማውጣት የሚያጋልጡትን ጋዜጠኞች ለማፈን የሚሞክሩት ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። ሚያዝያ 25 የዓለም የፕሬስ ቀን ነው። ቀኑ ታስቦ እንዲውል ያደረገው የተባበሩት መንግሥታት የትምህርት የሳይንስና ባህል ድርጅት ዩኔስኮ ዓላማው

የፕሬስ ነጻነትን ጠቃሚነት ግንዛቤ ለማስጨበጥና የዓለም ሕዝብ በብዙ ሀገሮች ሕትመቶች ላይ ሳንሱር እንደሚደረግ፣ ቅጣት እንደሚጣልባቸው፣ እንዲታገዱ፣ አልፎም እንዲዘጉ እንደሚደረግ፣ ጋዜጠኞች ዋና አዘጋጆችና አሳታሚዎች እንደሚዋከቡ፣ ጥቃት እንደሚደርስባቸው፣ እንደሚታሰሩና አልፎም እንደሚገደሉ እንዲያውቅ ለማድረግ ነው። ሚያዝያ 25 የሚታወሰው የዓለም የፕሬስ ቀን

ለሳንሱርና ለመዘጋት የተጋለጡትን የመገናኛ ብዙሃን ለማገዝ ነው። ሥራቸውን በመሥራታቸው ብቻ የተገደሉ ጋዜጠኞችን ለማስታወስ ነው። ዕለቱ በሁሉም የዓለም ክፍል የሚገኙ መንግሥታትም የፕሬስ ነጻነትንና ሐሳብን በነጻነት የመግለጽ ዓለም አቀፍ የሰብአዊ መብት የመጠበቅ ኃላፊነት እንዳለባቸው አበክሮ ለማስገንዘብ ነው ይልና የቪቨርስ አንቀጽ አጥታውን ሲያጠቃልል

ፕሬዚደንት ቶማስ ጀፈርሰን በአንድ ወቅት የጻፉትን ጠቅሷል። ለእኛ የሚያስፈልገን ጋዜጦች የሌለው መንግሥት ነው ወይስ መንግሥት እጁን የማያስገባባቸው ጋዜጦች ለሚለው ጥያቄ ውሳኔ ሰጪው እኔ ብሆን የኋለኛውን እንደምመርጥ ለአንዲት ሴኮንድ እንኳ አላመነታም ነበር። የመንግሥታችን መሠረት በሕዝብ አስተያየት ላይ የተገነባ በመሆኑ የመጀመሪያው እርምጃ መሆን ያለበት ያን መብት ማረጋገጥ ነው ሲሉም

የዩናይትድ ስቴትስ ሦስተኛውና መሥራች አባት የሚባሉት ፕሬዚደንት ቶማስ ጄፈርሰን የጻፉትን ጠቅሶ የምሽቱ የቪኦኤ ርዕሰ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

የማጠቃለያ ዜና እናሰማችሁ። ሊቢያ ውስጥ የሚኖሩ ኢትዮጵያውያን ደህንነት ጉዳይ እጅግ አሳሳቢ መሆኑ እየተነገረ ባለበት በዚህ ወቅት ካይሮ ደርሰው የተመለሱት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም በጉዳዩ ላይ ከግብጻቻቸው ሰምሃ ሹክሪ ጋር ተነጋግረዋል። ውይይቱ ኢትዮጵያውያኑ በግብጽ በኩል ወደ ሀገራቸው በሚመለሱበት ሁኔታ ላይ ያተኮረ መሆኑም ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ በሳዑዲ አረቢያ በሚያደርጉት ጉብኝት የየመን በውጊያ መታመስ ሰብአዊ ረድኤት ለማቅረብ ሲባል

እንዲገታ የሳውዲ የአየር ድብደባ ማለት ነው፣ በቀረበው ሀሳብ ላይ እንደሚነጋገሩ ገልጠዋል ከጅቡቲው ፕሬዚዳንት ኢስማኤል አማር ጌሌ ጋርም ውይይት አድርገዋል። ጅቡቲ ውስጥ

ባለፈው መጋቢት ጀርመን ዊንግስ የሚባለውን አየር መንገድ አይሮፕላን ከፈረንሳይ አልፕስ ተራሮች ጋር አጋጭቶ 150 ሰው የገደለው ረዳት አብራሪ በተመሳሳይ ቀን ቀደም ሲልም በሌላ በረራ ላይ አድራጎቱን ሲለማመድ እንደነበር የሚጠቁም መረጃ ማግኘታቸውን የፈረንሳይ መርማሪዎች አስታውቀዋል።

ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። በስቱዲዮ ፕሮግራማችንን የመራልን ንጉሱ ታምሬ ነው። ቴክኒሺያኑ ከርቲስ በአይንም ነው አብሮን የቆየው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጅት ታየነን አብራችሁን ስለቆያችሁ እናመሰግናችኋለን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ሰላም በደህና ደሩ።